ስፖርት ኢትዮጵያ በሁለተኛነት ባጠናቀቀችበት የዓለም ሀገር አቋራጭ አትሌቲክስ ውድድር በአዋቂ ወንዶችና ሴቶች እጅግ ደካማ ውጤት አስመዝግባለች። በታዳጊ ወንዶች በተለይ ደግሞ በሴቶች ውድድር እንደተለመደው ጥንካሬዋን አሳይታለች። የስፖርት ተንታኝ አነጋግረናል። በአሰልጣኝ ዮሐይም ሎቭ የሚመራው የጀርመን ብሔራዊ የእግር ኳስ ቡድን አዘርባጃንን አራት ለአንድ በማሸነፍ ለዓለም የእግር ኳስ ዋንጫ ውድድር ተሳታፊ ለመሆን ተቃርቧል። በውድድሩ የጀርመን ቡድን ግቦቹን ሲያስቆጥር በልምምድ ወቅት ያለ እስኪመስል ያለብዙ ችግር ነበር። በሌላ በኩል በጀርመን ምድብ ውስጥ የምትገኘው ሰሜን አይርላንድ እንዲሁም እንግሊዝና ስኮትላንድም አሸናፊ ሆኗል። በፎርሙላ አንድ የመኪና ሽቅድምድም ዘንድሮም ፉክክሩ በብሪታንያና በጀርመን መካከል ሆኗል። በመጀመሪያው ዙር ውድድር ብሪታንያዊው ሌዊስ ሐሚልተን እጅ ሰጥቷል። የመጨረሻ ዙር አጠቃላይ አሸናፊው ግን እኔ መሆን አይቀርም ብሏል። አብራችሁን ቆዩም ኢትዮጵያና ኬንያ ከብዙ ዓመት አንስቶ በመፈራረቅ የበላይነታቸውን በሚያሳዩበት የዓለም ሀገር አቋራጭ ፉክክር የኢትዮጵያ አትሌቲክስ ቡድን ተሳትፎም የሁለተኛ ደረጃ በማግኘት ትናንት አጠናቋል። ካምፓላ ኡጋንዳ ውስጥ በተከናወነው አርባ ሁለተኛው የዓለም ሀገር አቋራጭ ውድድር የኢትዮጵያ ቡድን በኬንያ በሁለት ሜዳሊያዎች ተበልጦ ነው ሁለተኛ የወጣው። በታዳጊዎችና በአዋቂዎች የግልና የቡድን ውድድር የኢትዮጵያ አትሌቲክስ ቡድን አራት የወርቅ፣ አራት የብርና አንድ የነሐስ በድምሩ ዘጠኝ ሜዳሊያዎችን ማግኘት ችሏል። የኢትዮጵያ ቡድን ዋነኛ ተፎካካሪ ኬንያ አራት የወርቅ፣ አምስት የብርና ሶስት የነሐስ በድምሩ አስራ ሁለት ሜዳሊያዎችን በማግኘት ከአፍሪካም ከዓለምም አንደኛ መውጣት ችላለች። የሁለቱ ሀገራት እየተፈራረቁ አሸናፊ መሆን የተለመደ መሆኑን የስፖርት አማካሪው ኤልሻዳይ ነጋሽ ይናገራል። ከአንድ የኡጋንዳ ወርቅ ሜዳሊያ ውጪ ሁሉንም ሜዳሊያዎች በኢትዮጵያና በኬንያ አትሌቶች አሸናፊነት ነው የተከናወነው። በኢትዮጵያ በኩል ሁለት ነገሮችን የተገነዘበ፣ አንደኛ በአንዳንድ ውድድሮች፣ ለምሳሌ በዱላ ቅብብል ውድድር ትልቅ የሆነ የታክቲክ ስህተት ነበር የተፈጠረው። ፈጣን የሚባሉት ኢትዮጵያ የሯጮችን የመጨረሻ ሁለት ሌጎ ላይ በማድረግ ውጤት ለማምጣት ነበር የተሞከረው። ይሄ ታክቲክ ኮምፕሊት ፌል ማድረጉን ነው በዚህ ውድድር ቶስ ያደረግ ነው። በሌላ ውድድር ደግሞ በቀደምት ዓመታት በጁኒየር ወይም በጀማሪ ሌቨል ላይ የነበሩ አትሌቶች ወደ ሲኒየር ሌቨል በሚመጡበት ጊዜ ያንን ውጤት መቀየር አለመቻል የኢትዮጵያ ቡድንን በተለይ በሲኒየር ውድድሮች በአንድ ሜዳ ላይ ብቻ እንዲቀር አድርጎታል በፊት በጁኒየር ወይም ደግሞ በታዳጊና በወጣት ተወዳዳሪነት የተሳተፉ አትሌቶቻችን በጣም ጠንካራ ሆነው ይታዩና አሁን ደግሞ ወደ አዋቂዎች ሲመጡ የመድከም ሁኔታ ይታያል ይህንም በተመለከተ ምንድን ነው ያንተ አስተያየት ምን መደረግ አለበት አሁን በአዋቂ ወንዶች ሶስተኛ ብቻ ነው ያገኘነው በአባዲ ሀዲስ በኢትዮጵያ አትሌቶች በኩል በተደጋጋሚ የምናየው ሲዝንንና ፕሪፓሬሽንን በትክክል ፕላና ለማድረግ እና በእነዚህ ውድድሮች ላይ ውጤት እንዲመጣ ለውድድሩ ደረጃ ሲደረስ የኮንዲሽን ሁኔታ ፒካ ለማድረግ ደጋግመን ደጋግመን የምናየው ነው። ይሄ በኦሎምፒክም ባለፈውም በሁለት ሺ በአስራ አምስት በቤጂንግ ሻምፒዮናም ላይ አሁን ደግሞ በካምፓላውን ውድድር ደጋግመን የምናየው ነው። ውድድሩ ከመጀመሩ ፊት ወይም በነበሩት በራሶች ጥሩ ውጤት የሚያስመዘግቡ አትሌቶች ልክ ውድድሩ ላይ በሚደርሱበት ወቅት فأنا أقول لهم هذا الرجل هذا، የነበረው ባለፈው ዓመት አትሌት ነው። ማጣሪያው ላይ እርግጥ ጥሩ ውጤትን ባያመጣ በዚህ ውድድር ጥሩ ውጤት ያመጣሉ ተብሎ ከሚጠብቁ አትሌቶች አንዱ ነበር። ጌታነሞላ የማጣሪያ ኢትዮጵያ ውስጥ የተካሄደው ማጣሪያ ውድድር በብቃትና በጥሩ ሁኔታ ያሸነፈ አትሌት ነበር። ነገር ግን ትልቅ ውድድር ላይ በሚመጣበት ሰዓት አሁንም ከሌሎች አትሌቶች ጋር እኩል የሆነ ብቃት ማስመስከር ሳይችል ቀርቶ ለውጤት ሳይበቃ ቀርቷል እና እነዚህም በተደጋጋሚ መናያቸው ናቸው። መፍትሄው የተሻለ ዝግጅት የተሻለ ደግሞ ፎከስ የሆነ ፕሪፓሬሽን እና ለኩል ለውድድሩ በቂ ኮንዲሽን እንዲኖር ተደርጎ ውድድሩ ላይ ሲቀርቡ የተሻለ አቋም ማሳየት የሚችሉበት መንገድ መታሰብ አለበት። አሁን የጠቀስካቸው አትሌቶች ሙክታር ድሬስ በአስር ሺህ ኪሎ ሜትር ውድድር ስድስተኛ ነው የወጣው። ጌታነህ ሞላ ደግሞ አስራ ስምንተኛ ነው የወጣው። ወደ ሴቶች ውድድር ስንመጣ በአዋቂ ሴቶች የአስር ሺህ ኪሎ ሜትር ውድድር ላይ ደህና የተባለው ውጤት እንግዲህ የተገኘው በበላይነሽ አልጂራ ነው ስምንተኛ ነው የወጣችሁ። በተቀረ ግን እስከ ሀያ ስድስተኛ ደረጃ ድረስ ነው ያለን ውጤት። ይሄስ ምንን ያሳያል? አምስት ሺና አስር ሺ ሜትር የሩጫ ውድድር ላይ ቀደም ሲል አልማዛያና ጠንካራ ሆና ለረጅም ጊዜ ተቆጣጥረው ነበር። ከዛ በኋላ ያለው ሂደት ምንድን ነው የሆነው? በዛስ ምን መስራት ይጠበቅብናል? በሴቶች ውድድር ከብዙ አመታት ጀምረው በኢትዮጵያ ውስጥ በተለይ ከሁለት ሺ አስር ጀምሮ ምናየው ተደጋጋሚ የሆነ ትሬንድ ነው ነበረ። የታለንት ፑል ወይም ከስር ያለው ፊደር ሲስተሞች በቂ የሆኑ ሴት አትሌቶችን ፕሮዲስ ማድረግ የሚችሉ በተለያየ መንገድ ወደ ትልቁ ውድድር አሸናፊነት የሚበቁ አትሌቶች ቁጥር ወይም ለዛ ለመብቃት የሚታጭቁ አትሌቶች ቁጥር እያቀነሰ መሆኑን እናያለን። በብዙ መልኩ ነው ይሄ ቁጥር እየተሸረፈ የሚሄደው። በአንድ በኩል አትሌቶች አምስት አስር አካባቢ ውድድር ይጀምሩና ይሄ ነገር ጥሩ አይሆንም አያዋጣኝም በማለት ወደ ታች ወደ ሺ አምስት መቶ ወደ ስምንት መቶ ሜትር የመውረድ ሁኔታ እናያለን። ከዚህ በተጨማሪ ወደ ማራቶንም በሀያዎቹ ውስጥ የሚቆጠሩበት ጊዜ ወደ ላይ ወደ ማራቶንም መውጣት አለ። ከዚህ በተጨማሪ ደግሞ ሌላው ትልቁ አደጋ አሁን ብዙ የኢትዮጵያ ሴት አትሌቶች ደግሞ ሌሎች ሀገሮች ዜግነት ቀይረው የመሮጥ ሁኔታ እናያለን። ስለዚህ ከስር ያለው ፊደር ሲስተም በቂ የሆነ ሴቶች እንዲያመጣ እላይ የሚደርሱት ወይም ለትልቅ ውድድር ኮንቴንሽን መግባት የሚችሉ አትሌቶች ቁጥር እየተቆራረሰ እየተቆራረሰ ነው ወደ እንትን የሚደርሰው። የተወሰኑ አትሌቶች እዛ ደረጃ ይደርሳሉ፣ ግን በብቃትና በጥራት እነዛን አትሌቶች ማድረስ አልተቻለም። ከላይ ያሉትን አሁን ያሉት አትሌቶች ወደ ጥሩ አቋም እንዲመጡ የሚደረገው ጥረት እንዳለ ሆኖ ፊደር ሲስተሙ ላይ ግን ምናልባት የአትሌቶችን ቁጥር ማብዛት፣ የጥራት ሁኔታውን ማስጠበቅ፣ አትሌቶች ደግሞ በተለያየ መንገድ ወደ ተለያዩ ኢቨንቶች እንዳይሄዱ የተለያዩ ኢንሴንቲቮችን ክሬይት ማድረግ የሚያስፈልግ ይመስለኛል። አዲስ አትሌት እዚህ ኢቨንቶች ላይ አልመጣ መሆኑ እናያለን። ስለዚህ ይሄ እንግዲህ ትልቅ ኢምፓክት አለው። ያን ደሞ ኢምፓክት ደግሞ እንግዲህ እንደዚህ አይነት በካምፓላ የሆነ ውድድር እያየ ነው ነው ወደፊትም እንግዲህ በትልቅ ውድድሮች ላይ ደጋግመን እናየዋለን ብዬ አስባለሁ። አድማጮች ኡጋንዳ ካምፓላ ውስጥ ትላንት የተካሄደውን አርባ ሁለተኛው የዓለም አገር አቋራጭ ውድድር የኢትዮጵያውያንን ውጤት በተመለከተ ከስፖርት አማካሪው ከኤልሻዳይ ነጋሽ ጋር ያደረግነው ቃለ መጠይቅ ነበር። ኤልሻዳይ ለሰጠን ማብራሪያ በዶቼቬሌስም ከልብ አመሰግናለሁ። እግዜር ይስጥልኝ። ዜማ አመሰግናለሁ። መልካም ቀን ማንቴ። ለኢትዮጵያ በታዳጊ ሴቶች የ6 ኪሎ ሜትር የሩጫ ውድድር ለተሰንበት ግደይ 18 ደቂቃ ከ34 ሰከንድ በመሮጥ ወርቅ ስታስገኝ ሌላኛዋ ኢትዮጵያዊት ሀዊ ፈይሳ ከ23 ሰከንድ በኋላ ተከትላት በመግባት የብር ሜዳሊያ አስገኝታለች። በ8 ኪሎ ሜትር የታዳጊ ወንዶች ውድድር ላይ ደግሞ አምድ ወርቁ አለልኝ ሁለተኛ በመውጣት የብር ሜዳሊያ አጥልቋል። ዮሚፍ ቀጀልቻ፣ ገንዘቤ ዲባባ፣ ቦኔ ጩለቃ ና ወሌ ቱፋ ተሳታፊ በሆኑበት ሁለት ድብልቅ የዱላ ቅብብል ሽቅድምድም ኢትዮጵያ ኬንያን ተከትላ ሁለተኛ ወጥታለች። በአዋቂ ወንዶች የ10 ኪሎ ሜትር ሩጫ አባዲ አዲስ ሶስተኛ በመውጣት ናስ አጥልቋል። በተመሳሳይ ርቀት የሴቶች ውድድር ኬንያውያን አትሌቶች ከአንደኛ እስከ ስድስተኛ ተከታትለው በመግባት ዓለምን አስደምመዋል። ኢትዮጵያውያቱ ከስምንተኛ እስከ 26ኛ ደረጃ ይዘው አጠናቋል። አዘጋጇ ኡጋንዳ አንድ ወርቅና ሁለት የናስ ሜዳሊያዎችን በማግኘት ሶስተኛ ወጥታለች። የቱ ቱርክ የባህሬንና የኤርትራ ቡድን በተመሳሳይ ባገኙት አንድ የነሐስ ሜዳሊያ አራተኛ ደረጃ ይዟል። ሩሲያ ውስጥ ለሚካሄደው የዓለም ዋንጫ እግር ኳስ የአውሮፓ ሀገራት ማጣሪያ ውድድር ጀርመን ሰፊ በሆነ ውጤት የአዘርባጃን ቡድንን አሸንፎ ግስጋሴውን ቀጥሏል። በትናንቱ የአራት ለአንድ ድል በምድብ ሶስት ውስጥ የሚገኘው የጀርመን ቡድን የመጀመሪያ ግብ ተቆጥሮበታል። ቡድኑ የአዘርባጃን ተጋጣሚውን ሳይንቅ ተገቢ ጨዋታ አከናውኗል ሲሉ የጀርመን መገናኛ አውታሮች የትናንቱ ጨዋታ አሰላለፍና እንቅስቃሴውን አወድሷል። አሰልጣኙና ተጫዋቹ ግን እስካሁን አምስቱንም የማጣሪያ ጨዋታዎች ቢያሸንፉም በትናንቱ ጨዋታ ውጤት ደስተኛ ለመሆናቸውን ገልጧል። የቡድኑ ተሰላፊ ማትስ ሁመል ጀርመን አዘርባጃንን አራት ለአንድ ባሸነፈችበት ጨዋታ መመጻደቅ ታይቶበታል ሲል ተችቷል። ቶማስ ሚውለርና ተቀይሮ የወጣው ማሪዮ ጎሜዝ አንዳንድ ግቦችን እንዲሁም አንድሬ ሹርለ ሁለት ግቦችን ለጀርመን አስቆጥሯል። በተለይ አንድሬ ሹርለ ካስቆጠራቸው ግቦች ባሻገር ኳሶችን አመቻችቶ ለግብ በማቀበል ያደረገው አስተዋጽኦ ላቅ ያለ ነበር። አንድሬ ሹርለ በትናንቱ እንቅስቃሴው በአሰልጣኙም ሆነ በብዙዎች ዘንድ አድናቋል ቆት ተችሮታል። ሶስቱም ተጫዋቾች ግብ ካስቆጠሩ በኋላ እምብዛም ደስታ አላሳዩም። በባኩ ስታዲየም የጀርመን ቡድንን ያስተናገደው ተጋጣሚው የአዘርባይጃን ቡድን ወኔ በተቀላቀለበት መልኩ ውብ ጨዋታ ቢያሳይም አጥቂዎቹም ሆኑ ተከላካዮቹ ፍጥነትና ጥንካሬ ሲሳናቸው ተስተውሏል። ትናንት በተከናወኑ ሌሎች ጨዋታዎች እንግሊዝ ሊቱዋኒያን ሁለት ለአንድ፣ ሰሜን አየርላንድ ኖርዌይን ሁለት ለዜሮ፣ ስኮትላንድ ስሎቬኒያን አንድ ለዜሮ አሸንፏል። በትናንትናው እለት በተደረጉ ሌሎች ጨዋታዎች ስሎቫኪያ ማልታን 3 ለ1፣ ፖላንድ ሞንቴኔግሮን 2 ለ1፣ አርሜንያ ካዛክስታንን 2 ለ0 አሸንፏል። ዴንማርክ ከሩማኒያ ጋር ያለምንም ግብ ተለያይቷል። ቼክ ሪፐብሊክ ሳን ማሪኖን 6 ለ0 የግብ ጎተራ በማድረግ ልካታለች። የመኪና አሽቀድምድም በፎርሙላ አንድ የመኪና አሽቀድምድም የአውስትራሊያ ሜልቦርን ግራን ፕሪ ጀርመናዊው ሰባስቲያን ፌትል አሸናፊ ሆኗል ትናንትና በተጀመረው ውድድር የብሪታንያው ሉዊስ ሃሚልተንን በዘጠኝ ሰከንዶች ልዩነት ያሸነፈው ሰባስቲያን በድሉ ቢደሰትም ወደፊት ገና ብዙ ፉክክር እንደሚጠብቀው ገልጧል ሉዊስ ሃሚልተን በበኩሉ ዘንድሮ የአጠቃላይ ውድድሩ ድል የኔ ነው ብሏል ያምናው አጠቃላይ ውድድር አሸናፊ ጀርመናዊው ኒኮ ሮዝበርግ ከፎርሙላ አንድ ራሱን ባሰናበተበት የተካሄደበት የዘንድሮ ውድድር ከዋነኛ ተፎካካሪዎቹ አንዱ ይሆናል ተብሎ የተጠበቀው ፈርናንዶ አሎንሶ ያለምንም ነጥብ ውድድሩን አቋርጧል። አድማጮች፣ የስፖርት ጥንቅራችን በዙ ይጠናቅቃል። ማንትጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።